The Voice of America. ሱዳን ውስጥም ለዘመናት ታይቶ በማያውቅ ከፍተኛ የጎርፍ አደጋ የተጠቁ በብዙ መቶ ሺዎች የተቆጠሩ ዜጎችን ለመታደግ አጣዳፊ እርዳታ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታውቋል። የድርጅቱን ማሳሰቢያ ተከታትላ ሊሳ ሽላይን ከጄኒቫ ለቪኦኤ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች። ላለፉት ጥቂት ቀናት በኢትዮጵያ የጣለው ከባድ ዝናብ በሱዳን ላይ የበረታ የጎርፍ አደጋ ካስከተለ በኋላ ነው የተባበሩት መንግስታት ድርጅት የእርዳታ ተማጽኖውን ያቀረበው። የሱዳን መንግስት ባወጣው መረጃ መሰረት እስካሁን ቢያንስ ዘጠና ሰዎች በጎርፍ አደጋው ሲሞቱ በመላው ሀገሪቱ የሚገኙ ከ380 ሺ በላይ ሰዎች ደግሞ ጉዳት ደርሶባቸዋል። ከ80 ሺህ በላይ ቤቶች በመውደማቸውም በሺዎች የሚቆጠሩ ሰዎች ቤት አልባ ሆነዋል። በተጨማሪም 34 ትምህርት ቤቶችና 2700 የጤና ተቋማት ከአገልግሎት ውጪ ሆነዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ቃል አቀባይ የሆኑት ጂንስ ላርክ እንደሚያስረዱት ይህ አደጋ ያጋጠመው የኮሮና ቫይረስ ወረርሽኝ በሀገሪቱ ላይ እየተስፋፋ ባለበት ወቅት ነው። እስካሁን ባደረግነው ግምገማ ከ2000 በላይ የሚሆኑ የውሃ ጉድጓዶች ተበክለዋል ወይም ከነጭራሹ ወድመዋል። በዚህ ምክንያት የኮቪድ-19 ወረርሽኝን ለመከላከል ወሳኝ የሆነው የንጹህ ውሃ አቅርቦት ችግር ላይ ወድቋል። በአሁኑ ሰዓት በአስቸኳይ ጊዜ አዋጅ ላይ በምትገኘው ካርቱም የአባይን ወንዝ ዙሪያ የመከለል ስራና ከቤታቸው ለተፈናቀሉ መጠለያ ያስፈልጋታል። ላርክ የተባበሩት መንግስታትም ሆነ ሌሎች ተቋማት በየጊዜው እየጨመረ የሚሄደውን በጎርፍ አደጋ የተጠቁ ሰዎችን ፍላጎት ለማሟላት የሚያስችል በቂ ገንዘብ እንደሌላቸውና እርዳታ ሰጪ ሀገራት ተጨማሪ ድጋፍ እንዲያደርጉ እየተማጸኑ መሆኑን ያስረዳሉ። ይህ የገንዘብ ተማጽኖ የመንግስታት ድርጅቱ አመቱ መጀመሪያ ላይ በ ሀያ ሀያ ሱዳን ላይ ሰብአዊ ድጋፍ ለማድረግ አቅርቦት ከነበረው እቅድ ተጨማሪ ነው። በወቅቱ ተጠይቆ ከነበረው 1.6 ቢሊየን ዶላር የእርዳታ ገንዘብ እስካሁን የተገኘው 44 በመቶ ብቻ መሆኑን የሚያስረዱት ላርክ በአሁኑ ሰዓት የእርዳታ ሰጪዎች ለጋስነት ከምንም ጊዜ በላይ የሚፈለግበት ወቅት መሆኑን አስገንዝበዋል።